ሰላም አቶ ስዬ ይህን የሰሞኑን በቱኒዚያና ግብፅ የመንግስታት ለውጥ ያስከተለውን ህዝባዊ እንቅስቃሴ በቅርብ እየተከታተሉ እንደው ገምታለሁ። አዎ እየተከታተልኩ ነው። በምንድን ነው እየተከታተላችሁ ያላችሁት? በራዲዮ፣ በቴሌቪዥን ከሆነስ በየትኞቹ ሚዲያዎች እስቲ ቢገልጹልኝ። በዋናነት እዚህ በቀጥታ ሂደቱን የሚያሰራጭ ያለው አልጀዚራ ነው። ቢቢሲም ሲኤንኤንም ያመጣል? ግን ይበልጥ በተከታታይነት ያለማቋረጥ ላይ የሚያስተላልፈው አልጀዚራ ነው። መልካም ያን እዚህ ላይ እንተውና እና ወደ አረብ አገሮቹ ህዝባዊ እንቅስቃሴዎች እንሄድ። አቶ ስዬ እንዴት አዩት እስካሁን የቱኒዚያና ግብፅ እንቅስቃሴዎችን? እንዲያውም አሁን እኔና እርሶ እየተወያየን ባለንበት ሰዓት በጎረቤት ሱዳንም ወጣቶች ተመሳሳይ ጥሪ እያቀረቡ መሆናቸውን የሚገልጹ ዘገባዎች እያነበብኩ ነው። እስከ የት ይሄዳል ይላሉ ህዝባዊ እንቅስቃሴው እዚህ አካባቢ በተለይ የሰሜን አፍሪካ አካባቢ የአንድ ፓርቲ ሲስተም ወይም የአውራ ፓርቲ ስርዓት የሚባለው ነገር መረጋጋትም ልማትም ያመጣል ያለ ዴሞክራሲ ሰላምና ልማት ለማምጣት በምሳሌነት የሚጠቀሱ ናቸው። የቤን አሊ ቱኒሲያ፣ የነ ግብፁ የሙባረክ ፓርቲ በዚህ የሚታወቁ ናቸው። ዜጎችን ነጻነት ነፍጎ ለልማት አመቺ የሆነ ሰላም ካሰፈኑ የዜጎች ነጻነትና የዴሞክራሲ ጥያቄ አቆይቶ ረግጦም ቢሆን መሄዱ ያዋጣል፣ ያዛልቃል የተባለበት እነዚህ በምሳሌ የሚጠቀሱበት አካባቢ ነው። አሁን ግልጽ የወጣው ነገር ቢኖር ያለ ዜጎች ነጻነት ያለ ዜጎች ዴሞክራሲያዊ ተሳትፎ የፈለገው ልማት መጣ ቢባል ሁሉንም ተጠቃሚ የማያደርግ እንደሆነ እና አብዛኛውን ሕዝብ ከጥቅሙ ውጭ የሚያደርግ እንደሆነ ይሄ እስካለ ድረስ ደግሞ ሰላሙ እንደሚናጋ ፖለቲካው ካልተስተካከለ ሰላሙም ሆነ ልማቱ ቀጣይነት እንደሌላቸው በግልጽ እየተናገረ ያለ ሁኔታ ነው ግብጽና ቱኒስያ ያለው። አቶ ስዬ እርሶ አብዛኛውን ህይወቱን ያሳለፉት በሰራዊቱ ውስጥ ነው። በተለይ በአመራሩ ለረጅም ጊዜ አገልግለዋል። የግብፁን ሁኔታ እኔ ለዘመናት ህዝቡን ሲያስር ሲገርፍ ሲያሰቃይና በጉቦ ሲያስጨንቅ የቆየው ፖሊስ እምን ውስጥ ገባ? አንድ ነገር ነው መገንዘብ የምንችለው። ግብፅም ቱኒስያም በተለይ ቱኒስያ ስምንት ሚሊዮን የማይመላ ህዝብ ያላት አገር ስድስት መቶ ሺህ የሚያክል ፖሊስና ጸጥታ ኃይል ነው ያላት። ይሄ ደግሞ መከላከያውን ሳይጨምርም። ግብፅም ብንመጣ ከሰራዊቱ ያላነሰ የተለያየ የአደረጃጀት መልክ ያላቸው የጸጥታ አካላት አሉ። እነዚህ የጸጥታ ኃይሎች ሰላማዊ ትግልን ለማኮላሸት ህዝብን እንዳይንቀሳቀስ አፍኖ ለመግዛት ገዢዎች በሚገባ ያሰለጠኗቸው ያደራጇቸው ያስታጠቋቸው ሀይሎች ናቸው በቱኒዚያም ሆነ በግብጽ የታየው አርድ አንቀጥቅጥ የሆነ የህዝብ እንቅስቃሴ በበርካታ ከተሞች አካባቢዎች በአንድ ጊዜ ከተነሳ የፈለገው ስልጠናና ብዛት ቢኖራቸው የፈለገው ድርጅትና መሳሪያ ቢኖራቸው እነዚህ የጸጥታ ኃይሎች ይህንን አርድ አንቀጥቅጥ የህዝብ እንቅስቃሴ ሊገቱት እንደማይቻላቸው ነው የታየው። በተለይ የቱኒስያው አይታችሁት ከሆነ ፖሊሱና የጸጥታ ኃይሉ ከጥቂት ቀናት በኋላ ተገልብጦ ከህዝቡ ጋር ተቀላቅሎ እንደ ህዝቡ ሰላማዊ ሰልፍ ማድረግ ነው የገባው። የግብጾቹ አርብ ላይ ይሄ ነገር እንደሚመጣ ገምተው ነበር። ለነገሩ ቱኒስያ የሆነው ሁኔታ ከሆነ ወዲህ የትም ቦታ ያሉት አምባገነኖች ተሸብረዋል። ስለሆነም የግብፅ መንግስት ቱኒሲያ ውስጥ የተከሰተው ሁኔታ ግብፅ ላይም አርብ ይከሰታል ብሎ በመገመቱ ጠንከር ያለ አስደንጋጭ እርምጃ በመውሰድ ጀማሪዎቹን መቀጣጫ በማድረግ እንቅስቃሴውን ለማኮላሸት ነበር ያሰበው። ስለዚህ የአርብ የጸጥታና የፖሊሶች ኃይሎች በአንድ በኩል የህዝቡ እንቅስቃሴ፣ በሌላ በኩል የነበረው ፍልሚያ በዛ ታህሪር ስኩዌር በሚባለው አካባቢ የነበረው አይታችሁት ከሆነ በጣም የሚገርም እና የሚዘገንን ነው የነበረው። ይሄም ሆኖ የተነሳው የህዝብ እንቅስቃሴ በጣም ግዙፍ በመሆኑና በበርካታ ቦታዎች በአንድ ጊዜ የተነሳ በመሆኑ የጸጥታ ኃይሎቹ ይህንን ሊቋቋሙት አልቻሉም። ይሄ ሁሉ በመቶ ሺዎች የሚቆጠረው የግብፅ የጸጥታ ኃይል ማሙቶ ነው የቀረው። እርግጥ ህዝቡ ለውጥ ይፈልጋል። የሚመራው የተደራጀ ኃይል ባለመታየቱ ግን ዞሮ ዞሮ አብዮቱ እንደገና በወታደሩ እጅ ገባና የከፈለው መስዋዕትነት ሁሉ መና ይቀራል የሚል ስጋት አለ። ጦር ሰራዊቱ ሙባረክን አስወግዶ ስልጣን ሊይዝ ይችላል የሚለውን የአንዳንድ ተንታኞች አቀራረብ ይጋራሉ ወይ? እርስዎ አቶ ስዬ? ይቻላል፣ ሊመጣ ይችላል። አንድ ነገር እንግዲህ ሙባረክ ራሳቸው የአየር ኃይል መኮንን የነበሩ ሰው ናቸው። ከአየር ኃይሉ የመጡ ሰው ናቸው። አሁን የምክትል ፕሬዚደንት የሆኑትም የምድር ጦር አዛዥ የነበሩ ሰው ናቸው። ጠቅላይ ሚኒስተር የሆኑት ሰውዬም ኤር ማርሻል የነበሩ ሰዎች ናቸው። ስለዚህ ሙባረክ ራሳቸው ወታደሩ ራሳቸው ሲቪል ለብሰው ነው ይሄ ችግር የተፈጠረባቸው። ከእሳቸው ጋር የነበሩ ሲቪል ለብሰው አገር ሲመሩ የነበሩ ሰዎች ምን ያህል ይህንን ሁኔታ ለማስታገስ ይችላሉ የሚለው ወደፊት የሚታይ ነው። ግን ሙከራው ሊኖር ይችላል። እሳቤው ሊኖር ይችላል በገዥዎች በኩል። በመጨረሻም አቶ ስዬ እርስዎ እንደ ተቃዋሚ ፓርቲ መሪ ሳይሆን እንደ አንድ የፖለቲካ ሰው የአፍሪካ ሀገሮች በተለይ ኢትዮጵያ ከዚህ ከግብፅ ከቱኒዚያና ሌሎች አረብ ሀገሮች ህዝባዊ እንቅስቃሴ ምን መማር ይገባታል ይላሉ? ግብፅ የሆነው እስኪሆን መጠበቅ የለባቸውም። ቱኒዚያ የሆነው እስኪሆን መጠበቅ የለባቸው ደም እስኪፈስ ንብረት እስኪወድም መጠበቅ የለባቸው። የተሻለው መንገድ ከህዝቡ ነጥቀው ለደህንነትና ለጸጥታ ተቋማት የሰጡት ስልጣን ለህዝቡ መልሰው መስጠት ነው። አሁን ዋጋ ቀንሻለሁ ቢባል፣ ደሞዝ ጨምሬያለሁ ቢባል፣ ይህን አድርጌያለሁ ቢባል መፍትሄ አይሆንም። እነዚህ መፍትሄዎች ጊዜ አልፎባቸዋል። አሁን እውነት በአፍሪካ ያሉት መሪዎች መፍትሄ ከፈለጉ ልብ ከሰጣቸው ማድረግ የሚችሉት ህዝባቸውን የነፈጉት ነጻነትና ዴሞክራሲ መልሶ መስጠት ነው። ይሄ ከገንዘብ በላይ ነው። ይሄ ከሳብሲዲ በላይ ነው። ይሄ ከደሞዝ ጭማሪ በላይ ነው። ይሄ ከዋጋ ቁጥጥር በላይ ነው። ስለሆነም እስኪረፍድ ድረስ ከመጠበቅ ብልህ እርምጃ መውሰድ እና እንደዚህ አይነት ችግሮችንና ትርምሶችን ማስቀረት በኃይል ሳይሆን በበሳል ፖለቲካዊ እርምጃ ነው። ይህንን ማድረግ የሚችሉት ብልህ እርምጃ በመውሰድ ህዝባቸውን ነጻነት ማጎናጸፍ ብቻ ነው ያላቸው አማራጭ። አቶ ስዬ አብርሃ ለጊዜው በጣም አመሰግናለሁ። እኔም እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ አቶ ሰለሞን።